በኒች የዓለም አቀፍ ጥናቶች ተቋም የተሰናዳው ውይይት በተለምዶ በዋሽንግተን በአፍሪካ ጉዳዮች እንደሚታዩ ውይይቶች ለዘመናት ልምድ ያካበቱ ተናጋሪዎች ያሉበት አልነበረም። አብዛኞቹ ወጣቶች ናቸው። ሐሳቡም ለአፍሪካ ሊሰሩ የሚችሉ አዳዲስ የቴክኖሎጂ የመገናኛ መንገዶችና በተግባር የታዩ ተሞክሮዎች ላይ ማተኮር ነው። በኢንቪኒዮ የምንሠራው የመገናኛ ቴክኖሎጂን በጣም ለሚፈልጉ ሰዎች መረጃ ማድረስ ነው። ፍሮንት ላይን ኤስምኤስ የሚሰራው በሞባይል ስልክ የቴክስት መልእክቶችን ማስተላለፍ ነው። ሰዎች በእጃቸው የሚገኘውን ስልካቸውን ተጠቅመው መረጃ እንዲያገኙ ማስቻል። እኔ ለውጭ ጉዳይ ሚኒስትር ሂለሪ ክሊንተን ነው የምሰራው። የኛ ቢሮ ቴክኖሎጂን ተጠቅሞ የውጭ ግንኙነት ግባችንን እንዴት ማሳካት እንደሚቻል ይገመግማል፣ መንገድ ይፈልጋል። በአፍሪካ ከመረጃ ርቀው የሚኖሩ ሰዎች በአካባቢያቸው ካሉ ነባር የመረጃ አውታሮች ውጪ ተጨማሪ መረጃ እንዲያገኙ ሐሳቦቻቸውንና ችግሮቻቸውን እንዲሁም የመፍትሔ ሐሳቦቻቸውን የሚገልጹበት መድረክ መፍጠር ነው ዓላማው። ግቡ የተመጠነ የተቀላጠፈና በማንኛውም ጊዜ ዜጎች በአካባቢያቸው እንዲሁም በቀጥታ የእነርሱን ኑሮ የሚነካና በተዘዋዋሪ የሚመለከቷቸውን ጉዳዮች አስመልክቶ መረጃ እንዲያገኙ ነው። ይህንም መረጃ ተጠቅሞ ሕይወታቸውን የሚመሩበትን ራሳቸው የመረጡትን መንገድ ማፈላለግ ይሆናል። ዌን ቮዳ ኢንቬኒዮ የተባለ በቀላል ወጪ እና ብዙ የኤሌክትሪክ ኃይል ሳይጠቀም የድረገጽ ወይም ኢንተርኔት አገልግሎትን ወደ አፍሪካ መንደሮች ለማዳረስ የሚሰራ በአሜሪካ መሰረቱን ያደረገ ድርጅት ውስጥ ነው የሚሠራው። ኢንቬኒዮ ገና ከጅምሩ በርካታ ችግሮች ገጠሙት። አንደኛ በገጠር አካባቢ መብራት የለም፣ ሲቀጥል ብዙ አበሳዎች አሉበት የኢንተርኔት ግንኙነቱ በጣም ያዘገመ ነው በጣም ውድ ነው ሰዎች ኮምፒውተር መገልገል አይችሉም በአግባቡ የሰለጠኑ የኮምፒውተር ጠጋኞችም የሚገኙት በትልልቅ ከተማዎች ብቻ ነው ይህንን ችግር ለመቅረፍ በገጠር አካባቢዎች በመስኩ የሚሰሩ የቴክኖሎጂ ግኝቶችን እናፈላልጋለን ከዚያ በገጠር የሚኖሩ ሰዎች የሚፈልጉትንና በቀላሉ ሊገለገሉበት የሚችሉትን እንመርጣለን። አንዳንድ ጊዜ ሰዎች የሚለግሱን ዕቃዎች አፍሪቃ ውስጥ አይሰሩም። ምን አደረግን? በአካባቢው የኢንተርኔት አገልግሎት የሚሰጡ ሱቆችን ያዝን። እነዚህ ሰዎች ንግድ ጀምረዋል። የራሳቸው ሥራ ስላላቸው እዚያው ቆይተው ትርፍ ለማግኘት ይሠራሉ። ለእነዚህ የኢንተርኔት ካፌዎች ጥቂት የኤሌክትሪክ ኃይል የሚጠቀሙ ኮምፒውተሮችን ማቅረብና የተቀላጠፈ አገልግሎቶችን ሊያገኙ የሚችሉባቸውን የቴክኖሎጂ አማራጮች ኢንቬኒዮ ማፈላለግ ጀመረ ከፀሐይ ብርሃን ኤሌክትሪክ የሚያመነጭ ቴክኖሎጂ ከዋጋ ውድነቱ አንጻር የሚታሰብ አልነበረም ኃይል ቆጣቢ ኮምፒውተሮች ግን በገበያ ላይ ነበሩ እነዚህን ለማቅረብ ተቻለ ኢንቬኒዮ አሁን በተለያዩ አገሮች ከአንድ ሚሊዮን በላይ ሰዎች መረጃ እንዲያገኙ ማስቻሉን ይናገራል ሌላኛው የውይይቱ ተሳታፊ ሾን ማክዶናልድ ነው ፍሮንትላይን ኤስኤምኤስ የሚባል ድርጅት ውስጥ ይሠራል ይሄ ድርጅት በተለያዩ የአፍሪካ ሀገሮች ሰዎች መሰረታዊ የሞባይል ስልክ ተጠቅመው ለዘመዶቻቸው ገንዘብ የሚልኩበት፣ የባንክ ሂሳባቸውን የሚመለከቱበት፣ የገበያ ዋጋን የሚጠያየቁበት መንገድን ፈጥሯል። በዓለማችን አምስት ቢሊዮን የሚሰሩ የሞባይል ስልኮች አሉ። ይሄ ቀላል አይደለም። ዓለማችን ካሏት የመገናኛ ዘዴዎች በእጅጉ የበዛና የተቀላጠፈ መረጃ ማስተላለፊያ መንገድ ነው። የሞባይል ቴክስት የመረጃ አገልግሎት በጣም ርካሽና ለመገልገልም ቀላል ነው። አንድ ብዙ ያልተካበደ መሰረታዊ የሞባይል ስልክን ከኢንተርኔት በዩኤስቢ ኬብል አገናኝቶ የፍሮንት ላይን ኤስኤምኤስ ሶፍትዌርን ወደ ስልኩ ማስተላለፍ፣ ከዚያ ስልኩ በተፈለገበት ቦታ ሁሉ ለብዙ ሰዎች መረጃ ማድረስ የሚችል ይሆናል ማለት ነው። ይሄ ሶፍትዌር ወይም የኮምፒውተር ቋንቋ ለግብረ ሰናይ ድርጅቶችና ለማህበረሰብ ተቋማት በነጻ ሊገኝ ይችላል። የዩናይትድ ስቴትስ መንግሥት እንደዚህ መሰል ቴክኖሎጂዎች በዓለም ዙሪያ እንዲስፋፉ ይፈልጋል። የውጭ ጉዳይ ሚኒስትር ሂለሪ ክሊንተን በዓለም ዙሪያ አዳዲስ ቴክኖሎጂዎችን ተጠቅሞ የአሜሪካን የውጭ ጉዳይ ፖሊሲ ግቦች ለማሳካት የሚቻልበት መንገድ የሚያፈላልግ የ21ኛው ክፍለ ዘመን አዲስ ግኝት የሚባል ዘመቻ ከፍተዋል። ኬቲ ዳውድ በውጭ ጉዳይ ሚኒስቴር የዚህ ዘመቻ ሠራተኛ ናት። በምስራቅ አፍሪካ ከአንድ ዓመት በፊት የአዳዲስ ቴክኖሎጂ ፈጣሪዎች በአፍሪካ የሚሰራ ድንቅ ፈጠራቸውን አይቶ ሽልማት የሚሰጥ ውድድር አዘጋጅቶ ነበር። የመጀመሪያው አይካው የሚባል ሶፍትዌር ነው። ምንድን ነው የሚያደርገው? ከብት አርቢው የላሙን ድምፅ በስልኩ ይቀዳና ለመውለድ የቀረዋትን ቀናት ይነግረዋል ማለት ነው። ዳኞቹ ይህን ሀሳብ በጣም ነው የወደዱት፣ ከብት አርቢዎች ላሚቱ መቼ እንደምትወልድ ለማወቅ ስለሚፈልጉ። And the app actually allowed people to submit through voice and through text. From Kleptocracy Fighters, Kaziguchacho, Maraja, and ሌሎችን ፈጠራዎች ለውድድር ቀርበዋል። ታካሚዎች ወይም እርጉዝ እናቶች ለሆስፒታል የሚሆን ገንዘብ እንዲያስቀምጡ የሚረዳ ፈጠራም ነበረበት። ይሄ ሁሉ በቀጥታ አፍሪካ ላሉባት ችግሮች መፍትሄ ይሆናል ባይባልም ችግሮችን የመፍቻ መንገዶችን ከተለመደው ወደ መንግሥት ከማንጋጠጥ ፈቃድና ይሁንታን ከመጠበቅና በተለይም ደግሞ አማራጭን ከማግኘት አንጻር ለውጥ ያመጣል የሚል ግምት ተጥሎበታል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ።